የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን ፕሮግራም አሁን ጀመረ። ሲጫወቱ ነው። ፈንጁን መሬት ላይ ተቀብሮ የነበረው መሬት ሲቆፍር ልጁ ይሄ ምንድን ነው ብሎ በድንጋ እንትንስል መጥቀፍ ተነዳባቸው ስል እየጠበቁ ልጆቹ እንዳታ የደረሰው አሁን ሶስት ልጆች እንኳን ሁለት ልጆች ጉዳት ደርሶባቸው ማለት ነው። በአፋርና በአማራ ክልሎች መሬት ውስጥ የተቀበሩና በየቦታውም የተጣሉ ፍንጆች እያደረሱ ያለውን ጉዳት የተናገሩ የአካባቢዎቹ ነዋሪዎችን ድምፅ ነው የሰማችሁት። በዕለቱ አቢ ርዕስ ዝርዝሩን ይዘናል። አርብ ሐምሌ 8 2014 ዓ ም ጤና አስጥልኝ እንደምን አመሻችሁ። ክብራትና ክብራት አድማጭ ተመልካቾቻችን የምሽቱ አስተናጋጅ አሉላ ከበደ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ መሐንዲሱ ኔልሰን ሎፔዝ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችን ዘልቃለን። ለሰዓቱ የዓለም ዜና ቆንጅ ይታየል ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የአልአይን ኒውስ የዲጂታል ሚዲያ ጋዜጠኛ አልአዛር ተረፈ ትናንት በፖሊስ ተይዞ ዛሬ ፍርድ ቤት ቀርቧል። ፖሊስ ጋዜጠኛውን በቁጥጥር ስር ያዋለው ሰው እየሞተ እንዴት ችግኝ ይተከላል የሚል የቅስቀሳ ይዘት ያለው መልእክት በማህበራዊ ድረ ገጹ አስተላልፏል በሚል ጠርጥሮት እንደሆነ ለፍርድ ቤት ማስረዳቱን ጠበቃው አቶ መሠረት የኔሁን ለቪኦኤ ገልጸዋል። ፖሊስ ለተጨማሪ ምርመራ የ11 ቀን ጊዜ የጠየቀ ቢሆንም ፍርድ ቤት በዋስትና እንዲወጣ ትዕዛዝ መስጠቱንም ጠበቃው አክለው ተናግረዋል። ዝርዝሩን ኬኔዲ አባታ ያቀርበዋል። አልአይን ኒውስ ለተባለው የተባበሩት አረብ ኤምሬቶች የዲጂታል ሚዲያ የአማርኛ ቋንቋ ጋዜጠኛ ሆኖ በመስራት ላይ የሚገኘው አልዛር ተረፈ ትናንት ሐምሌ 7 2014 ዓ ም ላምበረት አካባቢ ከሚገኝ ካፌ ውስጥ መያዙን ባልደረባው ዳዊት በጋሻው ገልጿል። አልዛር ተረፈ የተያዘው ትናንትና ከቀኑ ስምንት ሰዓት አካባቢ ላምበረት መናኸሪያ የሚባል ቦታ ሲሆን ሁለት የአዲስ አበባ ፖሊስ የክትትል አባላት ናቸው የያዙት ሁለቱም የ ፖሊስ የደንብ ልብስ ወይም ደግሞ ዩኒፎርም ያለበሱ የክትትል አባላት ናቸው። ከዛው ከላምበረት መናኸሪያ አካባቢ ከሚገኝ ካፌ ነው ይዘውት ወደ ፖሊስ ጣቢያ የወሰዱት። ከወሰዱት በኋላ ዛሬ ፍርድ ቤት ቀርቦ ነበረ። ጠበቃው ጉዳዩን ይዞታል። እኛ የአላአይነ ኒውስ ዘጋቢዎችም ይህንኑ ጉዳይ ከቤተሰቦቹ ጋር ሆነን እየተከታተል ነው እንገኛለን። ፖሊስ ጋዜጠኛ አላዛርን ዛሬ ጠዋት የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የካ ምድብ ችሎት አቅርቦት ጉዳዩ መታየቱን የገለጹት ጠበቃው አቶ መሰረት የኔሁን ስለተጠረጠረበት ወንጀል እና በፍርድ ቤት ስለተሰጠው ውሳኔ ለቪኦኤ አብራርተዋል። የተጠረጠረበት ወንጀል ድርጊት በተመለከተ ሰው እየሞተ እንዴት ችግኝ ይተከላል የሚል የቅስቀሳ ይዘት ያለው መልእክት በማህበራዊ የፌስቡክ ገጹ ላይ አስተላልፏል እና አዲስ አበባ ከተማ ፍርድ ቤት ይግባኝ ሰሚ ችሎት አልዛር በ5000 ብር እንዲፈታ የስር ፍርድ ቤቱ የሰጠውን ውሳኔ ቢያጸናም የዋስትናውን ገንዘብ ማስያዛቸውን የገለጹት ቤተሰቦቹና ባልደረቦቹ ይህ ዘገባ እስክትጠናቅረበት እስከ ምሽቱ አንድ ሰዓት ከ30 ድረስ ጋዜጠኛው እንዳልተለቀቀ ለቪኦኤ አረጋግጠዋል። ላለመለቀቁ በፖሊስ የቀረበው ምክንያት ደግሞ ክፍለ ከተማው ይፈልገዋል የሚል እንደሆነም ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ዩናይትድ ስቴትስ ለአፍሪካ ሰብአዊ እርዳታ የሚውል 592 ሚሊዮን ዶላር መለገሷን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አስታወቀ። የሥነ ሕዝብ የስደትና የፍልሰት ጉዳዮች ምክትል ሚኒስትር ጁሊየታ ቫልሲኖይስ በዩጋንዳ ዋና ከተማ ካምፓላ ተገኝተው እንዳስታወቁት እርዳታው በውጭ ጉዳይ ሚኒስቴር እና በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ በኩል የሚደርስ ይሆናል። ስመኝሽ የቆየ ዝርዝሩን ይዛለች። ዩናይትድ ስቴትስ የምትሰጠው የ592 ሚሊዮን ዶላር እርዳታ በዋናነት በመላው አፍሪካ ለሚገኙ ስደተኞች ጥገኝነት ጠያቂዎችና የሀገር ውስጥ ተፈናቃዮች ሕይወት አድን ድጋፍ ለማድረግ የሚውል ሲሆን በአፍሪካ ቀንድና በሳህል በሚካሄዱ ግጭቶች ተጠቂ ለሆኑ ሰዎች የሚሰጥ እርዳታንም ያጠቃልላል። ይህ እርዳታ ሰብአዊ እርዳታ ሰጪ ተቋማት በመላው አፍሪካ ተጠልለው የሚገኙ ከሰባት ሚሊየን በላይ ስደተኞችና ጥገኝነት ጠያቂዎችን እንዲሁም ከ25 ሚሊየን በላይ የሀገር ውስጥ ተፈናቃዮችን ለመርዳት እንደሚያስችላቸው የአሜሪካ የውጭ ጉዳይ ሚኒስትር ያወጣው መግለጫ አመልክቷል። በአፍሪካ ከፍተኛ ቁጥር የሆነውን አንድ ነጥብ አምስት ሚሊየን ስደተኞች በማስጠለል ዩጋንዳ ቀዳሚ መሆኗን ያስታወሰው መግለጫ ከተሰጠው እርዳታ 82 ሚሊየን ዶላር የሚሆነው በዩጋንዳ ሰባዊ እርዳታ መስጫ የሚውል መሆኑን ገልጿል። ከአርባ አንድ ሚሊየን ዶላር በላይ የሚሆነው በተባበሩት መንግስታት የስደተኞች መርጃ ተቋም የሚሰጥ ሲሆን ወደ ሀያ ሚሊየን ዶላር የሚጠጋው ደግሞ በጤና በትምህርት ጥበቃና ገበያም ጭ እንቅስቃሴዎችን ለሚደግፉ ፕሮግራሞች የሚውል ይሆናል። በተለይ በተለይ ጥሬ እቃዎችን ከዩክሬንና ከራሻ ያስገቡ የነበሩ ሀገሮች የሚኖሩ ስደተኞችና ጥገኝነት ጠያቂዎች አህጉሪቱን እየጎዳ ለሚገኘው የምግብ እጥረት የተጋለጡ መሆናቸውን ያመለከተው የአሜሪካ የውጭ ጉዳይ ሚኒስቴር መግለጫ ዓለም በአፍሪካ ለሚታየው ሰብአዊ ችግር የሚሰጠው ትኩረት አናሳ መሆን አሜሪካንን እንደሚያሳስባት አመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከፍልስጤን መሪ ማህሙድ አባስ ጋር ዌስት ባንክ ላይ ዛሬ አርብ ተገናኝተው ተነጋግረዋል። ባይደን ምንም እንኳን ገና ረጅም ርቀት የሚቀረው መምሰሉን ቢያምኑም ለእስራኤልና ፍልስጤም ችግር የሁለት መንግስታት ምስረታ መፍትሄ ላይ እንደሚሰሩ ተናግረዋል። ባይደን የቀጥታ ድርድር እንደገና መጀመር ያለበት መሆኑን ገልጸው ያ የፍልስጤማውያን መንግስትና የእስራኤል መንግስት ተመስርቶ ጎን ለጎን ሁለቱም ሀገሮች በወሰኖቻቸው ውስጥ በሰላምና ደህንነታቸው ተጠብቆ ሊኖሩ ይችላሉ ብለዋል። ፕሬዚደንት ባይደን ቀጣይ ጉብኝት በሳውዲ አረቢያ ሲሆን በዚያ ይደርሳሉ ተብሎ ከተጠበቀበት በጥቂት ሰዓታት ቀደም ብላ ሳውዲ አረቢያ ትላንት ምሽቱ ላይ የአየር ክልሏን ለሁሉም ሀገር በረራዎች ክፍት በማድረጓ ከእስራኤል ወይም ወደ እስራኤል የሚደረጉ በረራዎች ላይ የተጣለው እገዳ እንዲያበቃ ያደርጋል ተብሎ ተጠብቋል። ትናንት ሐሙስ ፕሬዝደንት ባይደን ከእስራኤል ተጠባባቂ ጠቅላይ ሚኒስትር ያኤድ ላፒድ ጋር ተገናኝተው ተነጋግረዋል። ከስብሰባቸው በኋላም ሁለቱ መሪዎች በጋራ በሰጡት ጋዜጣዊ መግለጫ ኢራን የኒውክሌየር ኃይል ባለቤት እንድትሆን የማይፈቅዱ መሆኑን እንደተስማሙበት አስታውቀዋል። መጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ዛሬ አርብ ኢንዶኔዥያ ላይ በተካሄደው የቡድን ሀያ አባል ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተገኙት የምዕራባውያን የፋይናንስ ሚኒስትሮች የሩሲያ ባለስልጣናት በዩክሬኑ ጦርነት በተፈጸሙት ግፎች ተባባሪ ናቸው ሲሉ ወነጀሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ጃነት የለን በዓለም አቀፉ ምጣኔ ሀብት ላይ ለተስፋፋው አሉታዊ ቀውስ ሩሲያ ብቸኛዋ ተጠያቂ ነች ሲሉ በጉባኤው መክፈቻ ላይ ለሩሲያ ልዑካን መናገራቸውን የዩናይትድ ስቴትስ የገንዘብ ሚኒስቴር ባለስልጣናት አመልክተዋል። የልን የሩሲያ ባለስልጣናት ለፑቲን አገዛዝ እየሰጡ ባሉት ድጋፍ ለጦርነቱ አሰቃቂ መዘዝ አስተዋጽኦ እያደረጉ መሆኑን መገንዘብ አለባቸው፣ ለንጹሐን ሕይወት መጥፋት ኃላፊነቱን ትጋራላችሁ ማለታቸው ተዘግበዋል። የዩናይትድ ስቴትስ ዋን ሚኒስትር በመደገፍ የካናዳ የገንዘብ ሚኒስትር ክርስቲያን ፍሪላንድ ለሩሲያ ልዑካን ወረራውን በመደገፋቸው በዩክሬን ለተፈጸመው የጦር ወንጀል ኃላፊነት ያለባቸው መሆኑን እንዳስታወቋቸው የካናዳ ባለስልጣናት ገልጸዋል። የሩሲያና የዩክሬን የገንዘብ ሚኒስትሮች በስብሰባው ላይ በበይነ መረብ አማካይነት መሳተፋቸውም ተመልክተዋል። ዩክሬን ውስጥ የጦር ወንጀል የፈጸሙትን በተጠያቂነት ለመያዝ ጠንካራና አካታች እቅድ ያስፈልጋል ሲል አይሲሲ አስታወቀ። ዩክሬን ውስጥ በዚህ በአሁኑ ቅጽበትም ህፃናት፣ ሴቶች፣ ወንዶችና ወጣቶች እንዲሁም አረጋውያን የሽብር ኑሮ እየገፉ ናቸው። እውነታው እሱ ነው ሲሉ የዓለም አቀፍ ወንጀል ፍርድ ቤት ዋና አቃቤ ህግ ካሪም ሃን ተናግረዋል። የአይሲሲ ዋና አቃቤ ሕግ ይህን የተናገሩት ትናንት ሐሙስ ሄግ ላይ በተከፈተው በዩክሬን ጉዳይ የተጠያቂነት ጉባኤ ላይ ባደረጉት የመክፈቻ ንግግር ነው። በጉባኤው ላይ ከአርባ የሚበልጡ ሀገሮች ተገኝተዋል። የአይሲሲ ዋና አቃቤ ሕጉ ዩክሬን ውስጥ የጦር ወንጀል በመፈጸም ተጠያቂ የሆኑ ሰዎችን ፍርዳቸውን እንዲያገኙ ለማድረግ ጠንካራ እቅድ ሊዘጋጅ ይገባል ብለዋል። ዩክሬን እና ሩሲያ የዓለም አቀፉ ፍርድ ቤት አባል አይደሉም። ሆኖም ዩክሬን በሀገሯ ውስጥ የተፈጸሙ ወንጀሎችን እንዲመረምር ለፍርድ ቤቱ ስልጣን ሰጥታለች። ይህ በዚህ እንዳለ የሩሲያ ሚሳይሎች ትናንት ቬኔትሲያ የምትባል የዩክሬን ከተማ አጥቅተው ቢያንስ 23 ሰዎች ገድለው ሌሎች ከአንድ መቶ የሚበልጡ ሰዎችን ያቆሰሉ መሆኑን የዩክሬን ባለስልጣናት አመልክተዋል። ሚሳይሎቹ የተተኮሱት ጥቁር ባህር ላይ ከሚገኝ የሩሲያ ባህር ሰርጓጅ መርከብ ላይ ሲሆን የመኖሪያ ህንፃዎችና ተሽከርካሪዎች ላይም ብዙ ጉዳት አድርሰዋል ተብሏል። የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ በዓለም አቀፍ ወንጀል ፍርድ ቤት ጉባኤ ላይ በቪዲዮ ቀርበው ባሰሙት ንግግር የሩሲያ የሽብር ጥቃት ሲሉ ገልጸውታል። በሌላ በኩል ሩሲያ ጦርነቱን ከጀመረችበት ጊዜ አንስቶ በዩክሬን መጋዘኖች እንደተቀመጠ ያለውን ብዙ መቶ ሚሊዮን ቶን እህል ወደ ውጭ መላክ እንዲቻል ሁለቱ ሀገሮች ስምምነት ላይ እንዲደርሱ ለማድረግ ቱርክንና የመንግስታቱ ድርጅትን ያካተተ አጠቃላይ መግባባት መኖሩን የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ረቡዕ ዕለት አስታውቀዋል። አራቱ ወገኖች ኢስታንቡል ላይ ስላደረጉት ንግግር ለጋዜጠኞች ገለጻ ያደረጉት ጉቴሬሽ ወደ አጠቃላይ ስምምነት ማምራት የሚያስችል እርምጃ ተመዝግበዋል ነው ያሉት። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። አርብ ሐምሌ 8 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደግፋ ናቸው። የዌብና ማህበራዊ ቅንብሮች አሰናጃችን አባየሁ ገበያው የዕለቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም በቀጥታ የስርጭት ምስልና ድምፅ አቀናባሪው ጆኪል ነው። አድማጮች ታዲያ ወደ ቀዳሚው የዕለቱ አቢር እስከ መዝለቃችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ዘሮ መቻሪያ ላይ ነው ያሉት ሰፈራችን አልተመለሱም። ያው በመጠለያ ናቸው። መልሰው ለመግባት ሙሚሽን ቢትራነ ፈርተዋል። በኦሮሚያ ክልል ቄለም ወለጋ ውስጥ በቅርቡ በታጣቂዎች ከተፈጸመ የብሔር ማንነትን የለየ የጅምላ ግድያ የተረፉና መቻራ ከተማ የተጠለሉ ተፈናቃዮች ውስጥ የተሰጡ አስተያየቶችን ነበር የሰማችሁት። ሙሉ ዘገባው ሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አሁን በቀጥታ ወደ ዕለቱ አብይ ርእስ። የተቀበሩና በየቦታው የተጣሉ ፈንጂዎች ሰዎችን እየገደሉ ነው ይላል ጦርነት በነበረባቸው የአፋርና የአማራ አካባቢዎች ተቀብረውና ተጥለዋል በተባሉ ፈንጂዎች ሳቢያ በሰው ሕይወትና አካል ላይ ጉዳት እየደረሰ መሆኑን የአካባቢዎቹ አመራሮች አመልክተዋል። በፍንዳታው ምክንያት እስካሁን ከ30 በላይ ሰዎች መሞታቸውንና ከ80 በላይም ከባድና ቀላል የአካል ጉዳት እንደደረሰባቸው ነው የተገለጸው። መስፍን አራጌ ተከታትሎታል። በአፋር ክልል አዳር ወረዳ ካሳጊታ አካባቢ ነዋሪ የሆኑት ወይዘሮ ሐስና ዑመር የዘንድሮውን የአረፋ በዓል እንደ ወትረው ከቤተሰቦቻቸው ጋር በደስታ ማሳለፍ አልቻሉም። የአምስት የስምንትና የአስራ አራት ዓመት ህፃናት የሆኑት ያጎታቸው ልጆች ፍየል በሚጠብቁበት መስክ ላይ በአንድ ክስተት በአንድ አካባቢ በተመሳሳይ ሰዓት ህይወታቸው ማለፉ ለቤተሰቡ የተደራረበ ሐዘን ጥሎ አልፏል። ሲጫወቱ ነው። ገንጁን መሬት ላይ ተቀብሮ የነበረው መሬት ሲቆፍር ልጁ ይሄ ምንድን ነው ብሎ በድንጋይ እንትን ሲል በ ሰጠ ከነዳባቸው። በአረፋው በደስታችን ቀን ላይ ነው ሶስት ሬሳ ይመጣልን። ሌላው የአካባቢው ነዋሪ አሊ አህመድም የዛሬ ወር ገደማ የደረሰብኝ ሐዘን ተመሳሳይ ነው ይላሉ። በአካባቢያቸው የደረሰው ፍንዳታ የሶስት ህጻናትን ህይወት ነጥቆ ሁለቱ ላይ አካል ጉዳት ሲያደርስ ከሟቾቹ የአራት ዓመት ሴትና የስድስት ዓመት ወንድ የሆኑት ህጻናት የአቶ አሊ የመጨረሻ ልጆች ነበሩ። የተጠበቁ ልጆቹ እንዳታ የደረሰው አሁን ሶስት ልጆች ምባል ሁለት ልጆች ጉዳ ደርሶባቸው ጉር ቤት ማለት እኛ ወደ ሌላ ቦታ ነበር እንዳታ ሲሰማን ነው እንዲደርስ እኛ አሁን የቀሩትን ልጆች ራሱ ከቤት ወደ እንዳይወጡ ተልክልን ቤት ውስጥ እንዲቀመጡ ካላደረግ በየቦታው ፍንዳታ አለ። የእኛ ቢቻ ሳይሆን በየቀኑ ነው ፍንዳታ የሚደርሰው። በጦርነቱ ወቅት የመንግስት ሀይሎች የካሳ ግንባር ሲሉ ይገልጹት ነበር የአድሃር ወረዳ አካባቢ የወረዳው ዋና አስተዳዳሪ አቶ አህመድ ሀሳን አካባቢው ለወራት ከህወሀት ኃይሎች ጋር ጦርነት የተካሄደበት መሆኑን ጠቁመው ኃይሎቹ አካባቢውን ለቀው ሲወጡ ግን በየቦታው የቀበሯቸውና የጣሏቸው ፈንጂዎች ለሰው ሕይወትና ለአካል ጉዳት ምክንያት መሆናቸውን ለአሜሪካ ድምፅ አስረድተዋል። ይህ ቦታ ለአንድ ወር ምንታ የቆየበት በደርሳ ጊታ በአሳሌ የተለያዩ አራት ቀበሌዎች ላይ የቆየበት ሁኔታ ነው የነበረው። አሁን እዛ ቦታ ላይ ከመቀየቱና ትንሽ ጊዜ ከማገኘቱ አንጻር አንዳንድ ቦታ ላይ ፈንጆችን ቀብሮ እነዚህ ፈንጆች ደግሞ ለማህበረሰቡ ላይ ጉዳት እንዲያስከትል ያደረገው ነገር ነው። በተለይ ከ ክረምቱ መግባት ጋር ተያይዞ በዝናብ ምክንያት አፈር መጠረጉና ፈንጆቹ በቀላሉ ለእይታ መብቃታቸው ህጻናት መጫወቻ እየመሰላቸው ስለሚነካኩት ለመፈንዳት ምክንያት መሆኑን አመልክተዋል። ዝናብ ስለሆነ አፈሩ ልክ የተቀበረው በውሃ በምን በምን እየወጣ በዛ አጋጣሚ አሁን በብዛት እንትን የተቀረጽ ያለው ሴቶችም ልጆቻቸውን ለማንሳት ሲሞከሩ በዛው ላይ ደግሞ ይከሰታል። የአዳር ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ፋጡማ ጉራ በበኩላቸው የህይወት መስዋዕትነት የከፈሉትም ሆነ የአካል ጉዳት የደረሰባ የሚያስፋፋቸው በአብዛኛው ህጻናት ናቸው ይላሉ። ችግሩ አሳሳቢ ነው። ፈንጁ የሞርተር ፈንጅ ፊዩዞች ናቸው አብዛኛውም። ሌላም ደግሞ እንደዚህ የተቀበሩ እኛ ስማቸውን ብዙም ባናቅም እያስወጣ ነው አለ። ህጻናቱ ስለማያውቁ ፍየል ሲጠብቁ ወይም ደግሞ በኮሎች እነዚህ የፍየል ግልገሎች ለመጠበቅ ምናምን የሚሄዱ ህጻናት ብድግ አርጎ በቃ እሱ ጋር ነው መገናኙት። እንዳለ መሬቱ በሱ የተበከለ ስለሆነ ምንም ማዳን አልቻለም። እኛ ጉዳቱና ስጋቱ ከወረዳው አቅም ያለፈ የሌሎች አካላትን ድጋፍ የሚጠይቅ ነው የሚሉት ኃላፊዋ ችግሩን ለክልሉ ማሳወቃቸውን አስረድተዋል ቡድን ጠርቶ ለመንግስት ሪፖርት አድርገን ከመከላከያ ሰው ተልኮልን ነበር። የተሰጣቸው ሁለት ቀን በመሆኑ ግን ብዙ ጊዜ ጦርነት የቆየበት ቀጠና ስለሆነ ጉዳዩን በሁለት ቀን ልጨረስ አልተቻለም። የተወሰነ ሁለት ቦታ ሂደው ያገኙትን አንስተዋል። ግን ብዙ ስለሆነ በጣም በቡድን ተደራጅቶ መላክ ስላለበት ትኩረት ተሰጥቶት መለቀም ያለበት ብዙ ቦታ የተደረገ ነገር ስለሆነ ሰላሳ ዘጠኝ ቀን ነው አርባ ሶስት ቀን ሲተኮስበት የነበረበት ቀጠና በመሆኑ ገጠር ውስጥ ያለው ያ ጦርነቱ የቆየበት ቀጠና በሙሉ በዝን ነገር የተበከለ ነው። እንዳለ አፈሩ መለስ መለስ ነው የተደረገበት የአፈሩ መለስ መለስ የተደረገበት ፈንጆች ቀጥታ ማንሳት ነው። መልቀም፣ ማስለቀም ያስፈልጋል። ብዙ ቡድን ያስፈልጋል። አምስት ጥበቃና አምስት መርማሪ የተላከው የፈንጅ መርማሪ ያ በቂ አይደለም ብለን ሪፖርት መልሰናል። በሰዓቱ ችግር ላይ ስለነበር አልተሳካልንም ለመከታተል። እነሱም ደግሞ ወደ ሌላ ቦታ ተዘዋብሮ ሂዶ ነበር። የተነጋገርናቸው ሰዎች የተቀበሩና የተጣሉ ፈንጆች በክልሉ ላይ እያደረሱ ስለሚገኙት ጉዳትና እየተወሰደ ስላለው እርምጃ ከአፋር ክልል መንግስታዊ አመራሮች መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የአዳር ወረዳ ጤና ጽፈት ቤት ኃላፊ አብዱልቃድር አህመድ ግን የተቀበሩትና በየቦታው የወዳደቁ ፈንጆች ያስከተሉትን ጉዳት የገለጹት ያጋጠመን ሁለተኛ ጦርነት በማለት ነበር። የዛኛውን ጦርነት ካለቀ በኋላ ሁለተኛ ጦርነት የምንለው ደግሞ እነሱ ቀብረው የሄዱት ፈንጆች አሉ። በነዚ ፈንጅ አማካኝነት ሕጻናት አሁን ድረስ እያለቁ ነው ያሉት የሚቆስሉ ማለት ፍንዳታዎቹ በሚከሰቱባቸው አካባቢዎች አቅራቢያ የሚገኙት የዳርሳ ጊታና ኤሎ ጤና ጣቢያዎች ህክምና ለመስጠት ቢሞክሩም የበርካቶችን ህይወት መታደግ አልተቻለም ከባድ ጉዳት የደረሰባቸውንም ወደ ዶብቲ ሆስፒታል ለመላክ እየተገደድን ነው ብለዋል እንደሳቸው አባባል የህዋት ኃይሎች አካባቢውን ለቀው ሲወጡ የጣሏቸውና የቀበሯቸው ፈንጆች ከአስራ ስድስት በላይ ሰዎችን ገድለዋል ከሰማኒያ በላይ የሚሆኑ ህጻናት ላይ ጉዳት ደርሷል ወደ አስራ አራት አካባቢ የሚሆኑ ደግሞ ህይወታቸውን አጥተዋል አዋቂዎች ደግሞ እነዛን ህጻናት ለመርዳት ብሎ ፈጥኖ ወደዛ አካባቢ የደረሰ ወደ ነገሮች እንደዚሁ አንዱ ህይወቱ አልፏል። ሁለተኛውም ደግሞ የዚ አዋቂ ህይወት አልፏል። ሶስተኛው ቆስሎ ወደ ሆስፒታል አድርሰ ነዋል። የህዋት ኃይሎች ከአምስት ወራት በላይ እንደቆዩበትና ለረጅም ጊዜያት ውጊያ እንደተካሄደበት በሚነገርለት ሰሜን ወሎ ዞንም ተመሳሳይ ጉዳቶች እየተፈጠሩ መሆኑን የዞኑ ሰላምና ጸጥታ ኃላፊ ኮሎኔል ሀይለ ማርያም አባዬ ገልጸዋል። ዋና ወረዳ ላይ ፈንድቶ ወደ አስራ ሰባት የሚሆኑ የህብረተሰብ ክፍል የሞቱበት ሁኔታ ነው ያለው። በራያቆቦም ሁለት የመድፍ ጥይት ፈንድቶ ወደ ሁለት ሰዎች ሞቱ አሉ። አንድ የቆሰል አለ። በተለያዩ ወረዳዎች አሁንም በተለይ ምሽግ ይዞበት የነበረው ቦታ ላይ እንደዚህ አይነቶች ችግር እየፈጠረ በህብረተሰቡ ላይ ጉዳት እያደረሰ ያለ ነገር አለ። በደሴ ከተማም አምሳላይሽ ተብሎ በሚጠራው የበገበያ የወዳደቁ ብረታ ብረቶችን ከሚሰበሰቡ ሰዎች ላይ ወደቀ የተባለ ቦምብ ከሀያ በላይ በሚደርሱ ሰዎች ላይ መለስተኛ ጉዳት ያደረሰው ከቀናት በፊት ነበር። ለእንስሳትም ሞት ምክንያት ሆኗል። ፍንዳታው ቀደም ሲልም ከተሰበሰበ ብረታ ብረት ጋር አብሮ ተቀላቅሏል የተባለ ፈንጂ ፈንድቶ አራዳ ጨውተራ በሚባለው አካባቢ በዝቅተኛ የኑሮ ደረጃ የሚገኙ የሀያ ስድስት አባወራዎች መኖሪያ ቤት ከነ ንብረቱ መውደሙን የዓይን እማኞች ለአሜሪካ ድምፅ ጠቁመዋል። እየደረሰ ያለው ፍንዳታ አሳሳቢ ነው የሚሉት የደሴ ከተማ ፖሊስ መምሪያ ኃላፊ ኮማንደር አሳምኖ ሙላቱ ማሳሰቢያም አክለዋል። እያሉ እየሰበሰቡ ፍንዳታዎች ነገሮች የሚያስገቡት ማህበረሰብ ከቤታቸው የሚያስወጡበትና ለጸጥታ ኃይሉ የሚሰጡበትን አቅጣጫ ቢፈጥሩ ባለፈው ስድስት መቶ አካባቢ የሚፈነዱ አውጥተው ለጸጥታ ኃይሉ ሰጥተዋል። ስለዚህ አሁንም በሆነ ቆራኒዎ ነጋዴዎች ሸርሻ ያደረጉ እንደ አይነት ድርጊቶች እየተፈጸሙ ስለሆነ ቆራኒዎ ላይ ያለውን ትኩረት በደንብ ቢያውትና ቢጠነቀቁ። ቆራኒዎ ነጋዴዎች መሀል ከተማ ላይ ነው ያሉት። ስለዚህ የሚመለከተው የመንግስት አካላትም በሆነ ይሄ ቆራኒዎ ንግዶችን ከከተማ ዳር ላይ አድርጎ ሲስተም ቢፈጥርላቸው የተቻለ የሰሜን ወሎ ዞን ሰላምና ጸጥታ ኃላፊ ኮሎኔል ኃይለማርያም ምንነታቸው አልታወቁ ብረታ ብረቶችን ህብረተሰቡ ከመነካካት እንዲቆጠብና በአካባቢው ለሚገኝ ፀጥታ ኃይል በመጠቆም ጉዳቶችን በመቀ እንደቀነሰ እንዲተባበር ጥሪ አስተላልፈዋል። የማይታወቅም እንደ ቦምብ አይነት አጠቃላይ የመድፍ ጥይቶች፣ የታንክ ጥይቶች፣ የጸረ ታንክ፣ የሞርተር ጥይቶች፣ የተለያዩ የቡድን መሳሪያ ጥይቶች ሲያገኝ ሰው መነካካት የለበትም። ቤተሰባቸውን ያግዙ የነበሩት ህጻናት ህይወታቸው መጥፋቱ በአፋር አዳአር አካባቢ ለሚኖሩት አቶ አሊ አሁንም ድረስ ሀዘኑ እየከፋ ሆኖ ዘልቋል። የወለደ ሰው ያቀዋል። የትነንሶች ልጆች አንድ ቤት እንደዛ ሲደርስ ካል እንደሚሰማ ወረደው ያቷዋል ልጆች እናትም እስካሁን ድረስ በጭንቅ ውስጥ ናቸው። ሲናገረውን የሚሰራውን አታውቅም። ምንነቱን የማያውቁት ብረት አግኝተው ሲነካኩ በደረሰው ፍንዳታ የቤተሰባችን ተስፋ የሚሏቸው ህጻናት ህይወት መነጠቁ ወይዘሮ ሀስና እንደሚሉት ያጎታቸውን ልብ ሰብረዋል። ባስታወሳቸው ቁጡር አውድቅ ይዘዋል። በቃ እንደ ሞት ያደርገዋል። በመድኃኒት ነው አሁን ያለው። የተቀበሩና በየቦታው የተጣሉ ጸረ ሰውና ጸረ ተሽከርካሪ ፈንጆች ስለሚያደርሱት ጉዳትና መወሰድ ስላለባቸው ጥንቃቄዎች ግንዛቤ መፍጠር የሚደረጉ ጥረቶች ቢኖሩም ፈንጂዎቹን በተደራጀ እና በተጠና መልኩ ለማምከን የሚሰሩት ስራዎች በቂ አለመሆናቸውን በዘርፉ ግንዛቤ ያላችሁ ግለሰቦች ይናገራሉ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ክቡራትና ክቡራን አድማጮች የዕለቱን አብይ ርዕስ ነበር የተከታተላችሁት። ወደ መጽሔቱ ዝርዝሮች እንዘልቃለን። ደቡብ ክልል ቡርጂ ልዩ ወረዳ በታጠቁ ቡድኖች የተቃጣ ነው በተባለ ጥቃት አራት ሰዎች ተገድለው አምስት ሲቪሎች ቆስለዋል ሲሉ የወረዳው ነዋሪዎችና የተጎጂ ቤተሰቦች ለአሜሪካ ድምፅ ገለጡ። የወረዳው የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ገብረ ወልድ ሂዶ ከተገደሉና ከቆሰሉ አርሶ አደሮች በተጨማሪ ከሀምሳ በላይ ከብቶች ተዘርፈዋል ብለዋል። በጥቃቱም በስሮ ስሮ ባርጉ መሽገዋል ያሏቸውን ታጣቂዎች ቡድንም ወንጅለዋል። በተመሳሳይ በአማሮ በተፈጸመ ሌላ ጥቃት አንድ አርሶ አደር ተገድሏል ሲል የአማሮ ወረዳ የሰላምና የጸጥታ ኃላፊ ለአሜሪካ ድምጽ ገልጠዋል። ታጣቂ ቡድኑ ይንቀሳቀስባቸዋል ከተባለው የኦሮሚያ ክልል ምዕራብ ጉጂ ዞን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እዚህ ዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ጦር ወይም ሰራዊት ራሱን ብሎ የሚጠራውና ሸኔ በሚል መንግስት የሚጠራው ቡድን ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ ስለዚሁ ስለ አካባቢው ስላለው ግድያና ዘረፋ ጉዳይ ለአሜሪካ ድምጽ በሰጡት ቃል ወንጀላውን አስተባብለው ተከታዩን ዮናታን ዘብዲዎስ አጠናቅሯል። የዋለሜ ወይም የጭሉሴ ቀበሌ ነዋሪ መሆናቸውን የገለጡት አቶ አየላ አይላም የጤፍ ምርት በማጨድ ላይ የነበሩ አርሶ አደሮች ከታጣቂዎቹ በተከፈተባቸው ድንግተኛ ጥቃት መገደላቸውን ተናግሯል። ከብቱንም ጭምር ነጥቀው የገደሉትንም ገድለው ተጨማሪ አሁንም ሌላ ህዝቡንም አምስት በላይ ሰዎችን በማጉዳት ላይ አድርሰው አርሶ አደሩ ለቤት ንብረት የገዛውን ጠመንጃውን ጨምሮ በሱ ከብት ሲጠብቅ የነበረውንም ነጥቆ ከአምስት በላይ ሰዎች ቆስለው አሉ። የቆሰሉ አምስት ሌሎች አርሶ አደሮች በወረዳው ባሉ ሶያማና ዋለሜ በሚገኝ ጤና ጣቢያዎች ሕክምና የተደረገላቸው መሆኑም ጨምሮ ገልጿል። ከዚህ ቀደምም በተደጋጋሚ ጥቃት እንደሚፈጸም የገለጡት አታየልም ከሃምሳ በላይ የሚሆኑም የ15 አባወራዎች ከብቶች ተዘርፏልን ብሏል። የአካባቢ ህብረተሰብ በዚህ ምክንያት ችግር ላይ መሆኑን አስረድቷል። ፍራፍሬ መልክ የሆነ የወታደር መሳይ ልብሶችን የታጠቁ ናቸው። ስለዚህ አገዳደሉና አመታቱ ደግሞ እንደልክ የሰለጠነ ኃይል ሰው የተመታው ሰው የተመታው ከድረት ወደ ላይ ብቻ ነው ከድረት ወደ ታች የተመታለን። ትናንትና በጣም በተደራጀ ኃይል ሆኖ ነው ሰውን እንደዚህ ሊጠቃ ቻለው። አቶ ጀማል አብድ ሰላም የተባሉ የአካባቢ ነዋሪም የሰባ ዓመት እድሜ ያላቸው አዛውንት አባቱ ከሙዋች አርሶ አደሮች ውስጥ አንዱ መሆናቸውን ተናግሯል። እዛ ታች ወርዶ ከብት እያቀዱ ነበር አባታችን ከብት ተረኛ ነበሩ ከብት እያገዱ ያሉ የታጠቀ ብዙሃን ከቧቸው ነው የገደሉት። የአስራ አንድ ወንድና የስምንት ሴት ልጆች አባታችን በመጦሪያ ዕድሜያቸው በግፍ ተገሏል። ያሉት አቶ ጀማል አባታቸውን ቀብረው ለቅሶ መቀመጣቸውን ተናግሯል። ሬሳውን ሁሉ ከበው መሰራውንም ወደውበት ከብት የሚጠብቅበትን እንደገና ስልኩንም ወደው እንዳውም ስልኩን ደውዬ እኔ ጋ ነው አባታዊን ገለኒ መሰራውም እኛ ጋ ነው ወንድ ከሆንክና እያሉ ነበር። ያው እንደምንም አድርጎ አስብሎ ወዶ ሳሆን ከትላንት ወዲያ አሁኑ ማታውኑ ቀብረናል። ድንኳን ተክለን ቤት ነው ያለነው። ከጥቃቱ መትረፋቸውና ከብቶቻቸው እንደተዘረፈባቸው የተናገሩት ደግሞ አቶ እድርስ ኢንሴ ናቸው። ችግሩ ዓመታት ነው የዘለቀ ነውም ብለዋል። እኔ የምሰራበትን እርሻ ትቼ አ ከብቶችን የሚያሰማራበት ቦታ ትቼ የባለፈው የትላንትና ወዲያ ጦርነት ከኔ የነበረው ከብት አምቶ ነው እንግዲህ እጅ ባዶ ተቀምጬ፣ አገሪቷ በዚህ ሁኔታ ላይ ነው የምትገኘው። የዋና ሜ ጤና ጣቢያ ኃላፊ አቶ ሄኖክ ቡያም አራት ሰዎች መሞታቸውን አረጋግጠው ሁለት ሲቪሎች ከባድ የመቁሰል አደጋ፣ ሶስት ደግሞ ቀላል ጉዳት እንደደረሰባቸው ተናግሯል ከባድ ጉዳት የደረሰባቸውን ለተጨማሪ ሕክምና ወደ ሰውያማ ጤና ጣቢያ መላካቸውና ቀላል ጉዳት የደረሰባቸውን እዛው በቀበሌው በሚገኘው ጤና ጣቢያ የሕክምና እርዳታ እያደረጉላቸው መሆኑን ለአሜሪካ ድምጽ ገልጸዋል። የቡርጂ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ገብረ ወልድ ሂዶም ከተገደሉና ከቆሰሉ አርሶ አደሮች በተጨማሪ ቁጥራቸው እየበዙ ያሏቸው ከብቶች መዘረፋቸውን አስታውቀዋል። በቀን ስድስት አስራ አንድ ሁለት ሺ አስራ አራት ዓመተ ምህረት ከምዕራብ ጉጂ ስሮ ባርጉዳ ወረዳ የተነሱ ታጣቂዎች በቡርጅል ወረዳ ሰራሰሩ አርሶ አደሮችን በግፍና አሰቃቂ በሆነ ሁኔታ ገለው ከሀምሳ በላይ ከብቶችንም ዘርፈው ይዘው ይጠዋል። በጥቃቱም በምዕራብ ጉጂ ዞን ስሮ ባርጉዳ ወረዳ መሽጓል ያሏቸውን ታጣቂ ቡድን ወንጅሏል። ከሌሎች የኢትዮጵያ አካባቢዎች በደንብ እርምጃ የተወሰደበት በሀገር መከላከያ ሰራዊት እርምጃ የተወሰደበት እየሸሸ አሁን ያለው እዚህ ሱሮ ባርጉዳና ጠላና አባያ ከአማሮ የሚያዋስንበት አካባቢ ላይ ነው ኃይሉን አፈጥሞ ጥቃት እየፈጸመ ያለው። በተመሳሳይ ታጣቂዎቹ በአማሮ ልዩ ወረዳ በወልበ ቀበሌ አንድ አርሶ አደር መግደላቸውን የወረዳው የሰላምና የጸጥታ ጽህፈት ቤት ኃላፊ አቶ ብሩክ አየለም ለቪኦኤ አረጋግጠዋል። ታጣቂ ቡድኑ ይንቀሳቀስባቸዋል ከተባለው ኦሮሚያ ክልል ምዕራብ ጉጂ ዞን ምላሽ ለማግኘት ከሱሮ ባርጉዳ ወረዳ እስከ ምዕራብ ጉጂ ዞን መንግስት ባለስልጣናት ድረስ ያደረግነው ጥረት ፈቃደኛ ባለመሆናቸውና አንዳንዶቹ ስልካቸውን ስለማያነሱ የሁለት ቀን ሙከራችን አልተሳካም። በሌላ በኩል ዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ጦር ወይም ሰራዊት ቃል አቀባይ መሆናቸውን የሚናገሩት አቶ ወዳተር ቢም ስለዚሁ በአካባቢው ስላለው ግድያና ዘረፋ ጉዳይ ለአሜሪካ ድምፅ በሰጡት ቃል ውንጀላውን በተደጋጋሚ ሲያስተባብሉ ቆይቷል። ይሁንና የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲ በኦሮሚያ ክልል ምዕራብ ጉጂና ምስራቅ ጉጂ ውስጥ የሚንቀሳቀሱ የኦነግ ሸኔ ታጣቂዎች በቡርጂ በአማሮናም በገዶ ብሔረሰብ ክፍል ላይ በተደጋጋሚ ጥቃት ይፈጽማሉ ሲሉ ለአሜሪካ ድምፅ በሰጡት ቃለ ምልልስ መናገራቸው አይዘነጋም። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ዮናታን። አድማጮች ተከታዩ የመጽሔት ርዕስ ደግሞ የሰዓት ላፊ ገደብ ወደ ተጣለባት ጋምቤላ ይወስደናል። በጋምቤላ ክልል ከተማ የሰዓት ላፊ በክልሉ ዋና ከተማ ጋምቤላ የሰዓት ላፊ ገደብ መጣሉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። የሰዓት ላፊው ከምሽቱ ሁለት ሰዓት እስከ ንጋቱ 11 ሰዓት ተኩል መሆኑን የጽህፈት ቤቱ ኃላፊ አቶ ኡገቱ አዲንግ ተናግረዋል። ገደቡ አምቡላንስና የጸጥታ ባለስልጣናት ወይም የመንግስት ጸጥታ ኃይሎች ተሽከርካሪዎችን እንደማያካትትም አስታውቀዋል። ናኮር መልካ ተከታትሎታል። ስማቸውን እንዳንጠቅስ የጠየቀው አንድ የጋምቤላ ከተማ ነዋሪ በከተማው ከምሽቱ ሁለት ሰዓት ጀምሮ መንቀሳቀስ እንደማይቻል በስልክ ገልጸውልናል። ከምሽቱ ሁለት ሰዓት እስከ ንጋቱ አስራ አንድ ተኩል ድረስ ማንኛውም ተሽከርካሪ ከአምቡላንስ ውጭ እና ከጸጥታ ተሽከርካሪዎች ሌላ መንቀሳቀስ እንደማይችል ነው እንትን ያልኩት። ሰው በግርፍ በምናም ይንቀሳቀሳል ግን ካለው እንትን አንጻር ሰው በጊዜ ነው ወደ ቤት የሚገባ። አሁን ሰላማዊ ነው፣ ከተማ ወደ ነበረች በሰላም ተመልሳለች። ከዚህ በፊት ታውጆ ነበር፣ ከተኩስ ልውጡ ቀደም ብሎ ማለት። ከዛ የነበረውን ሰላም ታይ ተመልሶ ነበር እንቅስቃሴ ገደቡ ተነስቶ ነበረ። አሁን ሰሞኑን ነው ተመልሶ የታወጀው። በጋምቤላ ክልል ዋና ከተማ ጋምቤላ ከተማ የሰዓት ላፊ ገደብ መጣሉን ያስታወቁት የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ውገቱ ጓዲንግ ውሳኔው አዲስ አይደለም ሲሉ አብራርተዋል።

እንጂ ሌላ አዲስ ውሳኔ አልነበረም። ሰዓቱ ያው ከምሽቱ ሁለት ሰዓት። ምክንያቱም ሰው ያለው ዝውውር ሌሎች ሁሉ ሁለት ሰዓት ቢያቆሙ እና ሁለት ሰዓት በኋላ የፖሊስ ፓትሮል እና የፈታይ ሲደመር ደግሞ አምቡላንሶች መንቀሳቀስ ይችላሉ። ሌላው ሲነጋ አስራ አንድ ሰዓት ተኩል እስከ አስራ ሁለት ሰዓት ሰው መንቀሳቀስ ይችላል። በአተገባበሩ ላይ ክፍተቶች ነበሩ ያሉት የጽህፈት ቤቱ ኃላፊ የአምቡላንስ አገልግሎት በቂ ላይሆን ስለሚችል ባለሶስት እግር ተሽከርካሪዎች ህመምተኛ ጭነው ወደ ጤና ጣቢያ የሚሄዱ መሆናቸው በጸጥታ ኃይሎች ከተረጋገጠ የሚፈቀድ መሆኑንም ገልጸዋል። ባጃጅ ከአሰ ጋር ታይዞ በተለይ አሁንም የአምቡላንስ ሰርቪስ ለሁሉም በቂ ላይሆን ይችላል። ስለዚህ ከተማ ውስጥ በስተኛ ጭኖ የሚሄድም ካለ በፖሊስም ከተረጋገጠ ሱ ወደሚሄድበት ቦታ ትብብር ይደረግለታል። ምንም ችግር የለውም። በነዛም ልክ አልታገጥም። ምናልባት በሰልጠኝነት ዝም ብለው ከተማ ወደ መጠጥ ቤት ምናምን የሚዞሩ ካሉ እነዚህንም ሰው ማረጋጋት እንዲኖረው ነው እየተደረገ ከበስተኞች ምልልስ ጋር ታይዞ ሁኔታውን በማጣራት ትክክል ከሆነ ወደ ሕክምና የሚሄዱ ከሆነ እናቶችም እንዲሄዱ ማድረግ ይቻላል። ከተማ ውስጥ አስተማማኝ ሰላም አለ የሚሉት አቶ ውገቱ ገደቡ የተጣለው ለጥንቃቄ ነው ሲሉ አስረድተዋል። ከተማው ከተከሰተው ችግር አንጻር ዛሬ በምናይበት ጊዜ አስተማማኝ ሰላም አለው። ምክንያቱም የአስተማማኝ ሰላም ትልቁ መገለጫ አንደኛ የመንገድ ስራተኞች ወደ ስራ በአግባቡ ሲሄዱ፣ ከስራ ወጥቶ ደግሞ ወደ ቤታቸው በሰላም ሲገቡ፣ ገበያ በሰላም ሄደው ገበያም ደግሞ በአግባቡ ሲገባ የከተማ ኖሩን ከዚህ በፊት ሆቴሎች በተለያዩ የራሳቸው ሰርቪስ በአግባቡ የሰሩ ስለሆነ ከተማ በአሁኑ ሰዓት ሰላም ሌሎች አደጋዎች እንዳይደረስ ተነቃካ ለማድረግ በሚል ነው እንጂ ጋምቤላ ከተማ በአሁኑ ሰዓት በጣም ሰላም አስተማማኝ ባለፈው ወር ውስጥ በሰኔ ሰባት ሁለት ሺ አስራ አራት ዓመተ ምህረት መንግስት ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት የሚለው ሸማቂ ቡድንና ሌላው በጋምቤላ ክልል የሚንቀሳቀሰው ራሱን የጋምቤላ ነፃነት ግንባር ከሚለው ሸማቂ ቡድን ጋር በመሆን በጋምቤላ ከተማ ውስጥ ከመንግስት ጸጥታ ኃይሎች ጋር የተኩስ ልውውጥ ማድረጋቸውን መዘገባችን ይታወሳል። ይህንን ተከትሎ በጋምቤላ ከተማ ውስጥ በንጹሃን ዜጎች ላይ ያለ አግባብ ኃይል ተጠቅመዋል የተባሉ የመንግስት ጸጥታ ኃይሎች ተይዘው ጉዳያቸው እየተጣራ መሆኑን የጠቆሙት ኃላፊው በቁጥር ግን ከመግለጽ ተቆጥበዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። አመሰግናለሁ ናኮር። አድማጮች በተከታዩ ዘገባ ደግሞ ወደ አዲስ አበባ እንመለሳለን። ሐምሌ 3 ቀን 2014 ዓ.ም ተይዘው በአቃቂ ቃሊቲ ፖሊስ መምሪያ ታስረው የነበሩት የባይቶና ፓርቲ ከፍተኛ አመራር አባል አቶ ክብሮም በረህና ሌሎች 17 ሰዎች ያሉበትን ማወቅ አልቻለም ሲሉ ቤተሰቦቻቸው ጠየቁ። እስረኞቹ የሚገኙበትን ቦታ ፖሊስ እንዲያሳውቅ እንዲታዘዝላቸው ሲሉም ለፍርድ ቤት ማመልከታቸውን የታሳሪዎቹ ቤተሰቦች ጨምረው ገልጠዋል። የአዲስ አበባና የፌዴራል ፖሊስ ስለዚህ ጉዳይ ምንም እንደማያውቅ ሲገልጽ የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን እየተከታተለ መሆኑን አመልክቷል። ገብረ ሚካኤል ገብረ መድን ነው ያጠናቀረው። የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮን በርሀ ባለፈው እሁድ ሐምሌ 3 ቀን 2014 ዓ ም ተይዘው በአቃቂ ቃሊቲ ፖሊስ መምሪያ ከታሰሩ በኋላ ማክሰኞ ዕለት ፍርድ ቤት መቅረባቸውንና በዋስ እንዲወጡ መወሰኑን ባለቤታቸው ወይዘሮ ትዝታ ለቪኦኤ ተናግረዋል። ሆኖም በዋስ ሳይለቀቁ ወዳልታወቀ ቦታ እንደተወሰዱ ያስረዳሉ። ከሌሎቹ ጋራ አንድ ላይ የዋስና መርስ ተፈቅዶላቸው ነበረ። ሳንቲሙ ምናምን ከፍለን ልንወስድ ልናስወጣቸው ስንል ፖሊስ ይግባኝ ጠይቄ ሜክሲኮ ፍርድ ቤት አቀርባቸዋለሁ አለ። ሜክሲኮ ፍርድ ቤት ያቀርባቸዋል ብለን በማግስቱ ስንጠብቅ ሴቶቹን ለቀቁና ቁርስ ልናደርስ ስሌት የሉም ት ነው ያት እንደወሰዷቸው በትክክል እዚህ ቦታ ነው የወሰድናቸው አላሉን። ጠይቀናል ግን እዚህ ቦታ ነው ያለ አላሉን። በአቃቂ ቃሊቲ የፖሊስ መምሪያ ታስረው የነበሩትና በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት የአቃቂ ቃሊቲ ምድብ ችሎት ከአቶ ክብሮም ጋር ቀርበው በዋስ እንዲወጡ የተወሰነላቸው እስረኞች በድምሩ ሰላሳ አንድ እንደነበሩና ከእነዚህ ውስጥ አስሩ ሴቶች መሆናቸውን አንድ ስማቸውንና ማንነታቸውን እንድንደብቅ የጠየቁ አብረው ታስረው እንደነበሩ የገለጹ ግለሰብ ነግረውናል። የአቶ ክብሮም ባለቤትና የሌሎቹ ቤተሰቦች ፖሊስ ታሳሪዎቹ ያሉበትን ቦታ እንዲያሳውቅ ለአዲስ አበባ የመጀመሪያ ደረጃ ፍርድ ቤት አቃቂ ቃሊቲ ምድብ ችሎት ማመልከታቸውንም ተናግረዋል። የዋስትና መብቱን ከፍለናል። ከዛ በኋላ ያው ማለት ፍርድ ቤቱን የት እንዳሉ አሳውቁን ብለን ማመልከቻ አስገብቱን እዛው ለነበሩበት የዋስትና መብት ይጠበቅላቸው ላለን ፍርድ ቤት ማለት ከነ አቶ ክብሮም ጋር ታስረው የነበሩና በዋስ የተፈቱ አንዲት ስሜ እንዳይገለጽ ያሉን ግለሰብ ሐምሌ ሶስት ቀን ሁለት ሺ አስራ አራት ዓመተ ምሕረት ከጠዋቱ አራት ሰዓት አካባቢ የአንድ መረዳጃ እድር አባላት የሆኑ ሰዎች በተለምዶ ዓለም ባንክ እየተባለ በሚጠራው አካባቢ ከተሰበሰቡበት ህንፃ ሲቪል በለበሱ ሰዎች መወሰዳቸውን ተናግረዋል። በአቃቂ ቃሊቲ ፖሊስ መምሪያ አቶ ክብሮም በርህን ጨምሮ ሰላሳ አንድ ሰዎች እንደነበሩ የገለጹት ግለሰቧ ፖሊስ ካቀረበባቸው ክስ አንዱ አቶ ክብሮም በቅርቡ ካሳተሙት ምጽአት የተሰኘ መጽሐፍ ጋር የተያያዘ እንደሆነ ገልጸዋል። የነበረው ክስ ተደራጅታችሁ ተሰብስባችሁ ከሰትማችሁ ሕወሓትን እየረዳችሁ ነው፣ ብር እያሰባሰባችሁ፣ ከዛ ውጪ መጽሐፍ አሳትማችሁ ወጣቶችን እያነሳሳችሁ፣ መጽሐፉ ሽያጭ ደግሞ ገቢ አድርጋችሁ ለመርዳት የሚል ነበር ክሱ። ሁሉም ሰው ያን ዓላማውን ስላልነበረ የእድሩ ሁሉም ሰው የነሱን ሀሳብ አልተቀበልም። የራሳችንን ሀሳብ አጽፈናል፣ የነበረውን ጉዳይ አስረድተናል። ያንን ተቀበሉ። እሁድ የገባን ማክሰኞ ፍርድ ቤት ቀረብን። ሰላሳ አንድ ሰው ፍርድ ቤት ቀረብ ማለት ፍርድ ቤት ከቀረብን በኋላ ክሱ ተነበበ። ዳኛው የሁለት ሺህ ብር አምጥተው ይፈቱ አለ። ይግባኝ ትጠይቃለህ ወይ ሲለው ሲሉ ፀጥ አለ። ፖሊስ ፀጥ ሲል በቃ በዚህ ወስኑ ዳኛው አሰናበተ። ፍርድ ቤት በዋስ እንዲለቀቁ ከወሰነላቸው በኋላ ከእስረኞቹ መካከል ሴቶቹ ሲለቀቁ አቶ ክብሮምን ጨምሮ አስራ ስምንት ወንዶች ግን ወደ አዋሽ አርባ መወሰዳቸውን ከፖሊሶቹ ሰምተናል ብለዋል ግለሰቧ። ለእሮብ የሚያነጋ አስር ሰዓት በግን አስር ሰዓት ወይ አስራ አንድ ሰዓት ሊሆን ይችላል ግን ለሊት ነው፣ ጨለማን ሁሉ ሰው ተቀሰቀሰ። ወንዶቹ ሴቶቹን ተቀሰቀስን። ስርሳችሁን ሰብስቡ ተባለ፣ ልትሄዱ ነው ተባለ። ወዴት እንደሚወስዱን አናውቅም። በሰዓቱ የአባሳንዲ ነው የሚባለው እስር ቤቱ እዛ አካባቢ ሄደን ገባን። እኛ ኦሬዲ ስንገባ ባስ ቆሟል። ሶስት ሶስት ወይ ሁለት ባስ ቆሟል። ወደዛ ወንዶች እየተጫኑ ነበረ። የኛ የኛን አላየሁም። ሌሎች ግን ልብሳቸውን ይዘው እየተጫነ ነበር። እኛ መኪና ውስጥ ሆነ። ከዛ ወዴት ነው የሚወስዷቸው ብላችሁ ትገምታ? ወዴት ሄዱ ወንዶቹ ብለን፣ ያው ዛ ጋር አብረው ነው የነበሩት። ሶልቶች ሲጠይቅ አዋሽ አርባ ይመስለኛል የሚሄዱት አለን። አንድ ትውልድ ቪኦኤ የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጉዳዩ ያውቅ እንደሆነ ጠይቋል። በኮሚሽኑ የሕግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ስለ ጉዳዩ መረጃ ደርሶናል፣ ክትትል እያደረግን ነው ብለዋል። በሂደት ላይ ያለ ነገር ስለሆነ ምንም ልልህ አልችልም፣ እየተከታተል ነው ማለት ይችላለሁ። ከነ አቶ ክብሮም መታሰር ጋር በተያያዘ በትዊተር ገጻቸው የትግራይ ተወላጆችን የማሰር እንቅስቃሴ ተጀምረዋል ብለው የጻፉት የሳልሳይ ወያነ ትግራይ ፓርቲ የውጭ ግንኙነት ኃላፊ አቶ ኃይሉ ከበደ በተለያዩ የከተማዋ አካባቢዎች የትግራይ ተወላጆች እየታሰሩ እንደሆኑ ለቪኦኤ ገልጿል። የትግራይ ተወላጆች አሁንም ከየመንገዱ ከየሃይማኖት ተቋማት ደርሰው ሲመለሱ እየታሰሩ እንደሆነ በተለይ በአዲስ አበባ በተለያዩ አካባቢዎች ብዙ የታሰሩ የትግራይ ተወላጆች እንዳሉ ከደብረ ብርሃን መልስ የሃይማኖት ቦታ ደርሰው ሲመለሱ የተያዙ የትግራይ ተወላጆች እየሰማ ነው። አዲስ መረጃ ሌላ ሀያ ሁለት የሚባል ሰተክል ሃይማኖት የሚባሉ ሰፈሮች የትግራይ ተወላጆችን በብዛት ነው የሚንቀሳቀሱባቸው። እንደዚህ የትግራይ ተወላጆች እየሆነ መረጃ ሰው ደርሳ ነው ይህን የጻፍኩት። ቪኦኤ በእነ አቶ ክብሮም እና በአዲስ አበባ እየታሰሩ ነው ስለተባሉት የትግራይ ተወላጆች ጉዳይ የአዲስ አበባ ፖሊስንና የፌዴራል ፖሊስን ጠይቋል። የፌዴራል ፖሊስ ቃል አቀባይ ጄይላን አብዲ በሰጡት ማብራሪያ የት እንዳሉ ባልታወቁትና በአዲስ አበባ ታሰሩ ስለተባሉት ሰዎች መረጃው እንደሌላቸው ገልጸው፣ ነገር ግን ፖሊስ ብሔርን መሰረት ያደረገ እስር እንደማይፈጽም ተናግረዋል። እኛ ፖሊስ እንደ ፖሊስ ገለልተኛ ነው፣ ከሁሉም ነገር ፖሊስ የሚያስረው ሰው በወንጀል ከጠረጠረው ነው የሚያስረው እንጂ የከሌ ዘር ስለሆነ የከሌ ዘር ስለሆነ የሚል ነገር የለም። ማንኛውም ዜጋ ኦሮሞም ይሁን አማራ ይሁን በወንጀል ከተጠረጠረ የማይታሰርበት ምክንያት የለም። የአዲስ አበባ ፖሊስ ቃል አቀባይ ምክትል ኮማንደር ማርቆስ ታደሰ በበኩላቸው በሁለቱም ጉዳዮች ዙሪያ የሚያውቁት ነገር እንደሌለና ጉዳዩን እንደሚያጣሩ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ክቡራትና ክቡራን አድማጮች ተከታዩ ርዕስ ደግሞ ወደ ዓለም አቀፍ ጉዳዮች ወስደናል። የዩናይት ስቴትስ ፕሬዚዳንት ጆ ባይደን ከፍልስጤን መሪ ሙሐመድ አባስ ጋር ዌስት ባንክ ውስጥ ዛሬ አርብ ተገናኝተዋል። ባይደን ምንም እንኳን ገና ረጅም ርቀት የሚቀረው መምሰሉን ቢያምኑም ለእስራኤል ፍልስጤም ችግር የሁለት መንግስታት ምስረታ መፍትሄ ጥረት ላይ እንደሚሰሩ ተናግረዋል። በሌላ በኩል ቀደም ብለው እስራኤልን የጎበኙት ባይደን ትናንት ሐሙስ ከእስራኤል ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ ጋር ተገናኝተው ተነጋግረዋል። ከስብሰባቸው በኋላም ሁለቱ መሪዎች በጋራ በሰጡት ጋዜጣዊ መግለጫ ኢራን የኒውክለር ባለቤት እንድትሆን የማይፈቅዱ መሆናቸውን መስማማታቸውንም ይፋ አድርገዋል። ቀጣዩን የሳውዲ አረቢያ ጉዟቸውን የሚመለከተውን ጨምሮ በርዕሶቹ ላይ የተጠናቀሩትን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከፍልስጤን መሪ መሐሙድ አባስ ጋር ከዌስት ባንክ ውስጥ ዛሬ አርብ ተገናኝተዋል። ባይደን በእስራኤልና ፍልስጤን መካከል የቀጥታ ድርድር እንደገና መጀመር ያለበት መሆኑን ገልጸው የፍልስጤማውያን መንግስትና የእስራኤል መንግስት ተመስርቶ ጎን ለጎን ሁለቱም አገሮች በወሰኖቻቸው ውስጥ በሰላምና ደህንነታቸው ተጠብቆ ሊኖሩ ይችላሉ ብለዋል። ባይደን አያይዘውም ፍልስጤማውያን ነጻ ሉዓላዊ ፋይዳና የራሱ አዋሳኝ የወሰን ክልል ያለው የራሳቸው መንግስት መመስረት ይችላሉ በዚ ምድር ጥንታዊ ትስስር ያላቸው በሰላምና ደህንነት መኖር የሚችሉበት የሁለት መንግስታት መስረታ ለሁለቱ ህዝቦች ያስፈልጋል ሲሉ ተናግረዋል። የፍልስጤሙ መሪ አባስ በበኩላቸው በእስራኤል የተወረረው መሬታችንን ሁኔታ ለመቀየር ጊዜው አሁን ነው በማለት እስራኤል ከህግ በላይ የሆነች መንግስት ሆና መቀጠል አትችልም ብለዋል። ዩናይትድ ስቴትስ ለፍልስጤማውያን የ316 ሚሊዮን ዶላር የገንዘብ እርዳታ እንደምትሰጥ ባይደን በጉብኝታቸው ወቅት ያስታወቁ ሲሆን በአካባቢው የሚገኙ የፍልስጤማውያንን የበርካታ አመት የጤና አገልግሎት ተቋ ተቋማት ለመደገፍ የታለመውን የ100 ሚሊዮን ዶላር የገንዘብ እርዳታ ይፋ እንደሚያደርጉ ተነግሯል። ባይደን ትናንት ሐሙስ ከእስራኤል ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ ጋር ተገናኝተዋል። ከስብሰባቸው በኋላ ሁለቱ መሪዎች በጋራ በሰጡት ጋዜጣዊ መግለጫ ኢራን የኒውክለር ኃይል ባለቤት እንድትሆን የማይፈቅዱ መሆኑን እንደተስማሙበት አስታውቀዋል። ይሁን እንጂ ኢራንን የኒውክለር ባለቤት እንዳትሆን ማድረግ የሚያስችለው ውጤታማ መንገድ የትኛው ነው በሚለው ላይ መስማማት አለመቻላቸው ተመልክተዋል። የእስራኤሉ ተጠባባቂ ጥያቄ ጠቅላይ ሚኒስትር ያኢር ላፒድ እንዲህ ይላሉ። ዲፕሎማሲ አያቆማቸውም። ኢራንን የሚያቆማት ብቸኛው መንገድ የኒውክሌር ፕሮግራሙን በመስራት የሚገፉበት ከሆነ ነጻው ዓለም ኃይል የሚጠቀም መሆኑን ማወቃቸው ነው። እነሱን የሚያቆማቸው ትክክለኛው መንገድ በትክክል የሚታመን ወታደራዊ ስጋት ከጠረጴዛው ላይ ማስቀመጥ ብቻ ነው። ከኒውክለር ነፃ የሆነች ኢራን ለእስራኤልም ሆነ ለዩናይትድ ስቴትስ ደህንነት ፍላጎት ጠቃሚ ናት የሚሉት ባይደን፣ ይሁን እንጂ ይሉና ተከታዩን ይናገራሉ። ይህን ውጤት የሚያስገኘው የተሻለው መንገድ ዲፕሎማሲ ነው ብዬ ማመኔን እቀጥልበታለሁ። እስራኤል እንደ አውሮፓ አቆጣጠር በ2015 ኢራን የኒውክሊየር ፕሮግራም እንዳይኖራት በማገድ በምትኩ ማዕቀብ እንዲነሳላት የሚያዘውን ስምምነት ተቃውማለች። ዩናይትድ ስቴትስ አሁን በቪዬና እየተደረገ ባለው የእጅ አዙር ተዘዋዋሪ ድርድርን ጨምሮ ኢራን ተመልሳ ወደ ስምምነቱ እንድትመጣ ትፈልጋለች። ኢራን የኒውክሌር ፕሮግራሟ ሰላማዊና ለኃይል ፍጆታ ምርት ብቻ እንደሚውል ትናገራለች። ፕሬዚደንት ባይደንና እስራኤል ተጠባባቂ ጠቅላይ ሚኒስትር ላፒድ ኢራን ፈጽሞ የኒውክሌር ጦር መሳሪያ ባለቤት መሆን እንዳትችል በጋራ ለመስራት የሚያስችል ስምምነት ተፈራርመዋል። ይህን ስምምነት በመቃወም የኢራን ፕሬዝደንት ኢብራሂም ሬይሲ ማስጠንቀቂያ የሰጡት ወዲያው ነበር። ለአሜሪካና በክልሉ ላሉ አጋሮቿ በአካባቢው የሚካሄድ ማናቸውም የደህንነት ቀውስ ኢራን እንደማትቀበለው ነግሬያቸዋለሁ። በዚህ ክልል የሚፈጠር ማናቸውም ስህተት እጅግ ከባድና ለጸጸት የሚዳርግ ምላሽ ይኖረዋል። የኢራንን ስጋት ለመቋቋም ዋሽንግተን በሂደት ላይ የሚገኘውን የክልሉን የሚሳይል ቅንጅት መከላከያ ስርዓት ጨምሮ በእስራኤልና አጎራባች የአረብ ሀገሮች መካከል ጥብቅ ትስስር እንዲኖር እየገፋፋች ነው። ባይደን ከዚህ በመቀጠል ወደ ሳውዲ አረቢያ እንደሚያመሩ ተነግረዋል። ባይደን ከዚህ በመቀጠል ወደ ሳውዲ አረቢያ እንደሚያመሩ ተመልክተዋል። ባይደን ሳውዲ አረቢያ ይደርሳሉ ተብሎ ከተጠበቀበት ጥቂት ሰዓታት ቀደም ብሎ ሳውዲ አረቢያ ሐሙስ ምሽቱ ላይ የአየር ክልሏን ለሁሉም አገር በረራዎች ክፍት በማድረጓ ከእስራኤል ወይም ወደ እስራኤል የሚደረጉ በረራዎች ላይ የተጣለው እገዳ እንዲያበቃ ያደርጋል ተብሏል። ይሁን እንጂ የሳውዲ አረቢያና የእስራኤል ጉብኝታቸው በተለይም በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችትን አስከትለዋል። የዋሽንግተን ፖስት ጋዜጠኛ በነበረው ጀማል ካሾጊና የፍልስጤማዊት አሜሪካዊት ጋዜጠኛ ሽሪን አቡ አክሌህ ግድያ በቂ ትኩረት ሊሰጠው ይገባል የሚል ጥያቄ አስነስተዋል። አመሰግናለሁ ደረጀ። አድማጮች ተከታዩ ደግሞ ወደ ወለጋ ይወስደናል። በኦሮሚያ ክልል ቀለም ወለጋ ውስጥ በቅርቡ በታጣቂዎች ከተፈጸመ የብሔር ማንነትን የለየ ጅምላ ግድያ የተረፉና መቻራ በተባለው አካባቢ የተጠለሉ ተፈናቃዮች እርዳታ እንደሚያስፈልጋቸው ገለጡ። ወደ መንደራቸው እንዲመለሱ የየአካባቢ ባልጠና ቢጠይቋቸውም ተፈናቃዮቹ ግን የበረታ ስጋት እንዳለባቸውና መምለስ እንደማይፈልጉ ነው ለአሜሪካ ድምፅ የተናገሩት። ጭፍጨፋውን ተከትሎ ከለምለም ቀበሌ ውስጥ በስጋት ተፈናቅለው ከነበሩ ቁጥራቸው ወደ 25000 ከሚጠጋ ሰዎች ብዙዎቹ መመለሳቸውን ቀደም ሲል የክልሉ አደጋ መከላከል የነበረውና አሁን ስሙን ወደ ቡሳ ጎነፋ የቀየረው ክፍል አመልክቷል። አስቴር ምስጋናውእና ናኮር ምልካ ያጠናቀሯቸውን ዘገባዎች አስቴር ምስጋናው እንደሚከተለው ታቀርበዋለች። ከጥቃቱ በኋላ ተፈናቅሎ እንደነበር የገለጸው ስሙ እንዳይጠቀስ የጠየቀ አንድ የአካባቢው ነዋሪ ዛሬ ወደ መንደር ሀያ እንደሄደ ተናግሯል። የፈረሰ ቤቱንና የወዳደቀ ንብረቱን ማየቱን ገልጿል። አብዛኛው ተፈናቃይ ግን ያለው እዛው መቻራን እንደሆነ አመልክቷል። ያው ነው፣ እዛው ነው ያለ፣ ነው። ግን አሁን ተመልሰ ነው ተመልሳቸዋል ለጊዜ ለምን? ለጊዜው አላቸው ህብረት ምናምን በዛ በየቦታው ላይ ስለሆነ ያደጉን በእሱን አነሳስተን ብዙ ሰው ነው የተመለሰው። አረ ብዙ ሰው አይደለም የተወሰነ አልፎ አልፎ። እኔ ስለመጣሁ ነው እንደዚህ ያልኩት። ሌላው አስተያየት ሰጭም ተፈናቃዮቹ ወደ የአካባቢያቸው እንዲመለሱ የአካባቢው ባለስልጣናት ቢያግባቧቸውም ስጋት እንዳለባቸው ተናግረዋል። በሌላ በኩል ጥቃት በተፈጸመበት በዚሁ ሀዋ ገላን ወረዳ ውስጥ በርካታ ሰዎች የተገደሉበትን ጭፍጨፋ ተከትሎ በስጋት ሳቢያ ሸሽተው የነበሩ ነዋሪዎች ወደየአካባቢያቸው እየተመለሱ መሆኑን ከነዋሪዎቹ መካከል አንዱ ተናግረዋል። እኚህ ግለሰብ ወደ የአካባቢያቸው የሚመለሱ ተፈናቃዮችንም በማስተባበር ላይ እንደሚገኙ በመግለጽ እየተመለሱ ስላሉ ሰዎች ገልጸዋል። የከተማውን ሕዝብ በማስተባበር በየሁሉ ሰፈራ ጣቢያው በመሄድ እንጀራውንም ሽሮውንም በርበሬውንም እየለመን ጊዜያዊ ኮሚቴ የሚባል አቋቁመን ቀለብን አበላን፣ አጠጣን። በአቅማችን መጀመሪያ መንደር አስራ አምስት ና አስራ ስድስት የሚባለው አስገባን። በመቀጠል መንደር ሀያ የሚባለውን ቅዳሜ በዓል ነበር አለን። በዓሉን ካከበር ልላቸው በኋላ ሰኞ እንዲገቡ አደረግን። የቄለም ወለጋ ዞን ቡሳ ጎኖፋ ኃላፊ ተወካይ አቶ ግርማ ሐምቤሳ ግን ለአሜሪካ ድምጽ በሰጡት ቃል ጭፍጨፋውን ተከትሎ ከለምለም ቀበሌ ውስጥ በስጋት ተፈናቅለው ከነበሩ ወደ 25000 የሚጠጉ ቁጥር ያላቸው ሰዎች መካከል ከ90 ከ100 በላይ ተመልሰዋል ብለዋል። ታቴጉ ያጋፋ ዲደሚ ተርባቁን ሰኔ 27 2014 በተደረገው ድርጊት 4965 አባወራዎች ከቤተሰብ ጋር ደግሞ ስናይ 24800 25 ሰዎች ናቸው። ተፈናቅለው 20 ኪሎሜትር ላይ በምትገኘው መቻራ ከተማ ውስጥ የነበሩት አሁን አካባቢ ውስጥ መረጋጋት በመታየቱ እስከ ባለፈው ቅዳሜ ከ90 በመቶ በላይ የሚሆኑ ተመልሰዋል። አሁን ደግሞ ሁሉም መመለሳቸውን እየሰማን ነው። በዞኑ ቡሳጎኖፋ እና በህዝብ ርብርብ ለተፈናቃዮቹ ተደረገ ስላሉት ድጋፍ ከኦሮሚያ ቡሳጎኖፋም የተላከው የሰብአዊ ድጋፍ አካባቢው መድረስ መጀመሩን አስታውቋል። በአጠቃላይ እንደ ዞናችን 234 ኩንታል የምግብ እህል፣ 30 ኩንታል የተለያየ አይነት ዱቄት፣ 50 ኩንታል ሩዝ፣ 120 ሊትር ዘይት፣ ለወጥ የሚሆኑ እህሎችም እንዲሁ ድጋፍ ተደርጓል። የመቻራ ከተማ ህብረተሰብም እኛ እስክንደርስ ድረስ ድጋፍ አድርጎላቸዋል። ከኦሮሚያ ቡሳ ጎኖፋም በጥያቄያችን መሰረት የላኩት የተለያዩ ድጋፎች መድረስ ጀምረዋል። አራት መቶ ኩንታል የምግብ እህል፣ ስምንት መቶ ኩንታል የበቆሎ ዱቄት፣ ተጨማሪ ምግብ ወይም ሲኤስቢ አራት መቶ ኩንታል፣ አራት መቶ ኩንታል ሩዝ፣ አንድ መኪና የተለያየ ምግብና ብስኩት፣ የተለያዩ ቁሳቁሶችና ለድንኳን የሚያገለግሉ አንድ ሺህ ሸራ፣ አስር ሺህ ብርድ ልብስና የተለያዩ የቤት ዕቃዎችም በአስራ ሶስት መኪና የተላኩ ሲሆን ድጋፍ የጫና አንድ መኪና እኛ ጋር ደርሷል እርሳቸው ይህንን ይበሉ እንጂ የሰብአዊ ድጋፍን በተመለከተ ተፈናቃዮቹ የአካባቢው ነዋሪ እያዋጣ ከሚያመጣው ውጭ ከመንግስት እስካሁን ምንም ነገር አለማግኘታቸውን ነው የተናገሩት ያው ህዝቡ እንዲረዳ በይቅታቸው ያልበሰለም ያልበሰለም ብርድ ህዝቡ እያዋጣ እየረዳ ነው የሰብአዊ ድጋፍ ሳ መንግስት እያቀረበላችሁ ነው፣ ምን ምን ያቀርቡላችኋል? በኦሮሚያ ክልል ቄለም ወለጋ ዞን መንደር 20 ተብሎ በሚጠራው አካባቢ ሰኔ 27 2014 ዓ.ም ከማለዳው 12 ሰዓት ጀምሮ እስከ ረፋዱ 5 ሰዓት ድረስ የነበረውን ጭፍጨፋ የሚያስታውሱና ከጥቃቱ ያመለጡ ሰዎች ሁኔታውን በዝርዝር እንዲነግሩን ጠይቀናል። በ1977 ዓ.ም ከወሎ የአንድ ዓመት ልጃቸውን ይዘው ከባለቤታቸው ጋር ወደ ቄለም ወለጋ ሀዋ ገላን ወረዳ መንደር 20 እንደሰፈሩ የሚናገሩት ስማቸው እንዲጠቀ መጠስ ያልፈለጉ እናት ሰኔ 27 2011 ዓ.ም ሸኔ ብሎ የጠሯቸው ታጣቂዎች ወደ መንደሩ ገብተው ጥቃት እንደፈጸሙባቸው አስረድተዋል። በጥቃቱ የ60 ዓመት ዕድሜ ባለቤታቸው፣ የ38 ዓመት ወንድ ልጃቸው፣ የ14 ዓመት ሴት ልጃቸው እንደተገደሉባቸው ተናግረዋል 14 ዓመት गल जैसा मार्ग खेल जैसा सांजीपुर पालक ሌላው በዚሁ መንደር ሀያ ነዋሪ እንደነበሩ የነገሩን ስማቸው እንዲጠቀስ ያልፈለጉ በስልሳዎቹ የእድሜ ክልል እንደሚገኙ የነገሩን አባት እናታቸውን፣ ባለቤታቸውን፣ ልጃቸውን እና አያታቸውን ጨምሮ ሰባት ቤተሰቦቻቸው እንደተገደሉባቸው ነግረውናል። ሰባት በፈረሱብኛል። ሚስቴ ልጅ፣ የልጅ ልጅ፣ እናቴ፣ አጎቴ፣ አያቴ ሙተዋል። እንዲህ ሰው ታጣ ነው። ከዘጠኝ ቤተሰብ የተረፈ ጎረቤት

እንገልሃለን ረሰዋት ግ ብር ሰው ከቤት አስወጥተው በቡድን በቡድን ካሰለፏቸው በኋላ ከፊት ለፊት ከባድ መሳሪያ እንደተኮሱባቸው የሚናገሩት ሌላው ከጥቃት የተረፉ አባት

ሶስቱ ወተናል ስንት ቤተሰብ ነ የሞተበት? እኔ የሞተቱ ቤተሰብ፣ ባለቤቴ ሁለት ልጆቼ የህትር ናቸው፣ አራት ቤተሰብ ናቸው። መንደር ሀያ በሚባል አካባቢ ከእገታና ከጥቃቱ ያመለጠ ስሙ እንዲጠቀስ ያልፈለገ ወጣት የሆነውን እንዲህ ያስታውሳል። እኛ ከብቶቹን እየነዳን አራት አምስት ስድስቱ ነው። ዙሪያውን እኛ ናጥምደውብን መሀል ላይ እኛ ከብቶች የምንረጋ ነበር እና ይዘውን ሄዱ። ቶለማ ወርቅ የወጣ ነበር ቶለማ የሆነ ጉርጓድ አለ እዛ አካባ በሶስት በአራት እያደረጉ አስር ሜትሮ ወደ ታች ጉርጓድ አለ። እርቀት ማለት ወርቅ የሚያወጡበት እዛ ጋ ላም እየገፈተሩ እየገፈጠሩ ለአምስት ወደ ታች እርቀታ ላይ ከዛ ስቶርጅ ሌላ ስቀቀን ነው ያው ቀድሞ እኔን ገፈጠሩ። ከዛ ቤተሰቡን አንድ ላይ ነው ተለያየው። ወንድሞቼን እናቴን ገደሏት። እኔ ከታች ነበርኩኝ። እኔ ተረፍኩኝ። ለስምንት ሰዓት ያህል እዛው ጉድጓድ ውስጥ ነበርኩኝ። ደም ከላይ የደሙ የሀገር ደም ከላይ ላችን ላይ ሆኖ ማለት ነው። ከዛ አካባቢ ከጸዱ በኋላ ወጥቼ አቅጣጫ ጠፋብኝ። መፍለጋ እንግዲህ አንድ ሰማኒያ ነን። ወደዛ የወሰዱን ከብት እርስ እየነዱ ሲሄዱ አብረውን ቤተሰቦች የሄዱ አብረው ሶስት ወንድማማቾች ና እኔጋ ማለት ነው። እናቴ እና የወንድሜ ምስል ደግሞ መንገድ ላይ ነው የደፏት፣ እንደዚያ አልችል ብላ። ከሰማንያ በላይ ሄዳችሁ ምን ያህል በህይወት ተመለሳችሁ? እኔ ራሴን እና ሌላ ሁለት ልጆች ነው እስካሁን ያየሁት። በዕለቱ በ ሺህ ዘጠኝ መቶ ዘጠና አምስት አመተ ምህረት ከሀረር መጥተው የሰፈሩ ኦሮመኛ ተናጋሪዎችንና የዘር ሀረጋቸውን በደንብ መጥራት ያልቻሉ የኦሮሞ ብሔር ተወላጆችንም ገድለዋል ሲል ይህ ወጣት እማኝነቱን ሰጥቷል። ኦሮሞ ተናጋሪ ሆኖ ያንን ዘር ቁጥር ተብሎ መጨረሻ ላይ ኦሮሞ ውስጥ ኦሮሞ ስም ውስጥ ካልገባ ያንን ወስዶ የገደሉት አለ። አንድ ሶስት ገድለዋል ከእነሱ ሀረሮች ውስጥ ደግሞ አማርኛ ተናጋሪ ክርስቲያኖች አሉ እና አርጎባ ብሔረሰብ አሉ። እነሱም ከአርባ ላነሱ እነሱ እኛ ጋር ተነስተው እነሱም እንደዛው ተረሽነዋል። የጥቃቱና የጭፍጨፋው ተጎጂዎች መንግስት ወደ ቀድሞ መኖሪያቸው እንዲመልሳቸው እየጠየቁ ነው። የፌዴራሉም የኦሮሚያ ክልል መንግስትም ኦነግሸኔ በሚሉት ኃይል ላይ ከባድ እርምጃ እየወሰዱ መሆናቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰጠው መግለጫ ከሰኔ 2013 ዓ እስከ ሰኔ 2014 ዓመተ ምረት የነበረውን ዓመታዊ የሰብአዊ መብቶች ሁኔታ በገለጸበት ሪፖርቱ ሀገሪቱ ውስጥ እጅግ አስከፊ ያሏቸውን የሰብአዊ መብት ጥሰቶች መፈጸማቸውን ገልጿል። በተለይ በኦሮሚያ ክልል የወለጋ ዞኖች ውስጥ በሰላማዊ ሰዎች ላይ የተፈጸመው ጭፍጨፋ ራሱን የኦሮሞ ነጻነት ሰራዊት በሚለውና መንግስት ሸኔ ብሎ በሚጠራው ቡድን መፈጸሙን ኢሰመኮ ታውቋል። ቡድኑ ግን በተደጋጋሚ የሚነሳበትን ክስ በሲቪሎች ላይ ጥቃት እንደማያደርስ በመግለጽ እንደሚያስተባብል ይታወቃል። ይህንን በሚመለከት ከቪኦኤ ጥያቄ የቀረበላቸው የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ የሰብአዊ መብት ጥሰት ፈጽመዋል የሚባሉ አካል የሚቀርብበትን ውንጀላ ማስተባበሉ የተለመደ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። አስቴርና ናኮርን አመሰግናለሁ። አድማጮች ለመጨረሻው የዘገባ ደግሞ ወደ ጎረቤት ሶማሊያ እንሄዳለን። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ በኤርትራ በመሰልጠን ላይ ያሉ የሶማሊያ ወታደሮች ወደ አገራቸው በቅርቡ ይመለሳሉ ሲሉ ከወታደሮቹ ቤተሰቦች ጋር ባደረጉ ውይይት ባደረጉበት ወቅት ቃል ገብተዋል። ፕሬዚዳንቱ የወታደሮቹን መመለሻ ቀን ባይቆርጡም በቅርቡ ወደ አገራቸው ተመልሰው የእስልምና አክራሪ የሆነው አልሻባብ ቡድን ጋር ይፋለማሉ ነው ያሉት። ሙሐመድ ደሐሴን ከሙቃዲሾ ለላከው ዘገባ እንግዲህ፣ ወልዴ ሶማሊያ በሺህ የሚቆጠሩ ወታደሮችን ለሥልጠና ወደ ኤርትራ ስትልክ የወታደሮቹ ቤተሰቦች ከልጆቻችን ጋር መገናኘት አልቻልንም በሚል ባለፈው አንድ ዓመት በተከታታይ ተቃውሞ ሲያሰሙ ከርመዋል። የሀገሪቱ ፕሬዝደንት ሐሰን ሼክ ሞሐሙድ ባለፈው ሳምንት በኤርትራ ጉብኝት ባደረጉበት ወቅት ወታደሮቹን ያገኙ ሲሆን ከአገሪቱም ጋር የሁለትዮሽ ግንኙነታቸውን ለማሻሻል ስምምነት አድርገዋል። ወታደሮቹ ከ2018 ዓ ም ጀምሮ በሚስጥር ለሚደረግ ወታደራዊ ስልጠና ወደ ኤርትራ የተላኩ ሲሆን ከቤተሰቦቻቸው ጋር ግንኙነት ማድረግ እንዳልቻሉ ሲዘገብ ቆይቷል። ፕሬዝደንቱ ረቡዕ ምሽት በሞቃዲሹ ከወታደሮቹ ወላጆች ጋር ተገናኝተው በቅርቡ ከቤተሰቦቻቸው ጋር እንደሚገናኙ ቃል ገብተዋል። ባለፈው እሁድ በኤርትራ ጉብኝታቸው ወቅት ወታደሮቹን የተመለከቱት ፕሬዝደንቱ ወደ ሀገራቸው ተመልሰው ከአልሸባብ ጋር ለሚደረገው ጦርነት ይሰለፋሉ ሲሉ ለወላጆቻቸው ተናግረዋል። ሁሉም ወታደሮች የስልክ ሲም ካርድ እንዲገዙ ገንዘብ ተሰጥቷቸዋል። ነገ ወይም ከነገ ወዲያ ከወላጆቻቸው ጋር መነጋገር ይችላሉ። የሶማሊያው ፕሬዝደንት ወታደሮቹ መቼ እንደሚመለሱ ቁርጥ ያለ ቀን አላስቀመጡም። ባለፈው ግንቦት ሥልጣናቸውን በተቆናጠጡ ጊዜ ግን የወታደሮቹን ጉዳይ እንደሚከታተሉ ቃል ገብተው ነበር። ፕሬዝደንቱ ከወታደሮቹ ወላጆች ጋር ስብሰባ ሲያደርጉ የሚያሳየው ተንቀሳቃሽ ምስል በጽፈት ቤታቸው አማካኝነት ተሰራጭቷል። ወላጆቹ ፕሬዝደንቱ ወታደሮቹን ወደ አገራቸው ለመመለስ ጥረት በማድረጋቸው አመስግነዋል። ኢያስ ኩሎቦው የተባሉ ወላጅ ለወታደሮቹም ሆነ ለፕሬዚዳንቱ ያላቸውን ድጋፍ ገልጸዋል። ከ1991 የእርስ በርስ ጦርነት ወዲህ ምንም ትምህርት ቤቶች አልነበሩም። እኛ ወለድናቸው ናቸው እንጂ እነዚህ ልጆች ትምህርት ቤት ከፍተው ያስተማሩት እርስዎ ኖት። ከዛሬ ጀምሮ እርስዎን እንዲጠብቁ ልጆቹን በስጦታ ሰጥተናል። በጣም እናመሰግናለን። እግዚአብሔር ከእርሶ ጋር እንዲሆንና የሶማሊያን ሕዝብም እንዲያስማማ እንጸለያለን። ወታደሮቹ ባለፈው ሳምንት በፕሬዚደንቱ ጉብኝት ወቅት ሲታዩ ስልጠናው ከተጀመረ ከ2015 ዓ ም በኋላ ለመጀመሪያ ጊዜ መሆኑ ነው። የቀድሞ የሶማሊያ መንግሥት አስተዳደር ከልጆቻቸው ጋር በስልክ መገናኘት ያልቻሉት ወላጆች የሚያቀርቡትን ቅሬታ አይቀበልም ነበር። ስለ ስልጠናው ጉዳይም ዝርዝር መረጃ ሳይሰጥ ቆይቷል። ባለፈው ዓመት የወጣ የተባበሩት መንግስታት ድርጅት ሪፖርት የሶማሌ ወታደሮች በትግራይ ክልል በተደረገው ጦርነት ተሳትፈዋል ካለ በኋላ ልጆቻችን ለውጊያ ተልከዋል በሚል ወላጆች ተቃውሞ አሰምተዋል። የሶማሊያ መንግስት የትኛውም ለስልጠና ወደ ኤርትራ የተላከ ወታደር በትግራይ ጦርነት እንዳልተሳተፈ ይናገራል። አንዳንድ የመገናኛ ብዙሃን ዘገባዎችና ተቺዎች ግን ያንን ውድቅ በማድረግ የተወሰኑ የሶማሊያ ወታደሮች በኢትዮጵያ ተገድለዋል ይላሉ። ማት ብራይደን መቀመጫቸውን በናይሮቢ ያደረጉ የአፍሪካ ቀንድ ገለልተኛ የደህንነት ተንታኝ ናቸው። በ2018 በሶማሊያ ኢትዮጵያና ኤርትራ መካከል ለአካባቢ ተጠባባቂ ጦርን ለመፍጠር በተደረገው የሶስትዮሽ ስምምነት መሰረት ወታደሮቹ ለተወሰነ ጊዜ ኤርትራን መቀመጫቸው ሊያደርጉ ይችላሉ። በመጀመሪያው አካባቢ ወታደሮቹ ተሰማርተው እንደነበር አንዳንድ ማሳያዎች አሉ። ያ ግን ሙሉ ለሙሉ ተግባራዊ አልሆነም። አብድሪሳቅ አዳን የቀድሞ የሶማሊያ ፕሬዚደንት ሻሪፍ ሼክ አህመድ አማካሪ ነበሩ። ኤርትራን ጨምሮ ብዙ አገሮች የሶማሊያ ወታደሮችን ያሰለጥናሉ። ችግሩ ግን የቀድሞው ሙሐመድ አብዱላሂ ሙሐመድ ወይም ፎርማጆ አስተዳደር መረጃውን ምስጢር ማድረጉና ለወታደሮቹ ወላጆች አለመንገሩ ነው። ፕሬዚደንት ሞሐሙድ ባለፈው ማክሰኞ ኤርትራን በጎበኙበት ወቅት ከሀገሪቱ ፕሬዚደንት ኢሳያስ አፈወርቂ ጋር የሁለቱን ሀገሮች ግንኙነት ለማሻሻል ተስማምተዋል። ይህም ወታደራዊ የመከላከያ አቅምንና ደህንነትን ማጠናከርን ይጨምራል። አድማጮች፣ ለምሽቱ ያዝ ነው እዚ ላይ በቃ። ነገ እንገናኝ። ደህና ደሩ።